መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አስራ አራት የጢሮስም ንጉሥ ኪራም ቤት ይሠሩለት ዘንድ መልእክተኞችን የዝግባ እንጨትንም ጠራቢዎችንም አናጢዎችንም ወደ ዳዊት ላከ። ስለ ሕዝቡም ስለ እስራኤል መንግሥቱ ከፍ ብሎአልና እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ዳዊት አወቀ። ዳዊትም በኢየሩሳሌም ሚስቶችን ጨምሮ ሌሎችን ወንዶችንና ሴቶችን ልጆች ወለደ። በኢየሩሳሌምም የወለዳቸው የልጆቹ ስም ይህ ነው፦ ሳሙስ፣ ሶባብ፣ ናታን፣ ሰሎሞን፣ ኢዮቤሐር፣ ኤሊ ሱኤ፣ ኤሊፋላት፣ ኖጋ፣ ናፌቅ፣ ያፍያ፣ ኤሊሳማ፣ ኤሊዳሄ፣ ኤሊፋላት። ፊልስጤማውያንም ዳዊት በእስራኤል ሁሉ ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፊልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ሊጋጠማቸው ወጣ። ፊልስጤማውያንም መጥተው በራፋይም ሸለቆ አደጋ ጣሉ። ዳዊትም ወደ ፊልስጤማውያን ልውጣን በእጄ አሳልፈህ ትሰጣቸዋለህን ብሎ እግዚአብሔርን ጠየቀ። እግዚአብሔርም በእጄ አሳልፌ እሰጣቸዋለሁና ውጣ አለው። ወደ በአልፐራሲምም ወጡ። በዚያም ዳዊት መታቸው። ዳዊትም ውኃ እንዲያፈርስ እግዚአብሔር ጠላቶቼን በእጄ አፈረሳቸው አለ። ስለዚህም የዚያን ስፍራ ስም በአልፐራሲም ብለው ጠሩት። አማልክቶቻቸውንም በዚያ ተዉ፣ ዳዊትም አዘዘ፣ በእሳትም አቃጠሏቸው። ፍልስጥኤማውያንም ደግሞ በሸለቆ አደጋ ጣሉ። ዳዊትም እንደ ገና እግዚአብሔርን ጠየቀ። እግዚአብሔርም ከእነርሱ ዞረህ በሾላው ዛፍ ፊት ለፊት ግጠማቸው እንጂ ወደ እነርሱ አትውጣ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ፣ የፍልስጥኤማውያንንም ጭፍራ ሊመታ እግዚአብሔር በፊትህ ይወጣልና በዚያን ጊዜ ወደ ሰልፍ ውጣ አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባኦንም ጀምሮ እስከ ጌዜር ድረስ የፍልስጥኤማውያንን ጭፍራ መቱት። የዳዊትም ዝና በየአገሩ ሁሉ ወጣ። መፈራቱንም እግዚአብሔር በአሕዛብ ሁሉ ዘንድ አደረገው።